መድረክ አድማዮቻችን የዛሬው የውይይት መድረክ አጀንዳችን መደመር በኢትዮጵያውያን አውስትራሊያውያን አንደበት የሚል ነው። የውይይቱ ተሳታፊዎች ዶክተር ሸሪፍ ሰይድ፣ አቶ አያለው ሁንዴሳ ና አቶ አዳሙ የተፈራ ናቸው። ዋነኛ ትኩረታችን የመደመር እሳቤ መነሻ ሀሳቦች፣ የፖለቲካ ስብራትና የጥገና አማራጭ እንዲሁም የኢኮኖሚ ስብራትና የጥገና አማራጮች ላይ ያተኩራል። በቅድሚያ ዶክተር ሸሪፍ የጠቅላይ ሚኒስትር አብይ አህመድን የመደመር መጽሐፍ በተለይ በመጀመሪያ መንደርደሪያ ላይ የሚያነሱት የመደመር መነሻ ሀሳቦች አሉ። እነዛን እንደምን ተገነዘቧቸው፣ በእርሶ አተያይ እንደምን ይገልጹታል? ጤና ስትለኝ ካሳሁን፣ ይህን ድል ስለሰጠኸኝ እጅግ በጣም አመሰግናለሁኝ። የመደመር መጽሐፍ ላይ የተገለጸውን ፍልስፍናውን ለመረዳት ሞክሬያለሁኝ። እንግዲህ በእኔ በተረዳሁት መንገድ ለአድማጮችህ የምችለውን ያህል ለማስረዳት ሞክራለሁኝ በቅድሚያ ግን ወደ ፍልስፍናው መደመር ፍልስፍና ውስጥ ገብቼ ምን እንደሆነ ከማስረዳቴ በፊት ዋና ዋና የሆኑ ተርሚኖሎጂስ ወይም ቃላት ለራሱ የተጠቀሟቸው ቃላቶች አሉ። አንድ ሁለቱ ከዚህ በፊት ሰምቻቸው ማላቃቸውም ስለሆኑ ለማብራራት እሞክራለሁ። እነሱ ላይ ቃላት ትርጓሚያቸውን ካብራራሁ በኋላ ወደ ፍልስፍናው ወደ ራሱ ለማምጣት እሞክራለሁ ማለት ነው። ከነዚህ እንግዲህ ዋናዎቹ ቃላት የምንላቸው አንዱ መደመርን ሲገልጹ ከብቸኝነት ጉድለት ከሚሉት ነገር ጋር አያይዘው ይገልጹታል። መዳረሻውንም ሲገልጹ ደግሞ ክሱትነት ክሱትነት ከሚሉት ተርሚኖሎጂ ጋር አያይዘው ይገልጹታል። ስለዚህ በተለይ ሁለቱን የብቸኝነት ጉድለት የሚሉትንና ክሱትነት የሚሉትን ምን እንደሆኑ አስቀድሜ ባብራራቸው በኋላ ወደ ፍልስፍናው ላይ ስንገባ ለመረዳት ይቀላል ብዬ ገምታለሁኝ። እንግዲህ የብቸኝነት ጉድለት የሚሉት እሳቸው በዛ ውስጥ በመጽሐፋቸው ውስጥ ማንኛውም ነገር ምንም ነገር በራሱ ምሉ አይደለም፣ የተሟላ አይደለም። ይሄ የሚታወቅ ፋክት ነው እና እንግዲህ ሰዎች በኑሯቸው ውስጥ በግለሰብ ደረጃ ሚሆን፣ በማህበረሰብ ደረጃ ሚሆን፣ በአገርም ደረጃ ቢሆን በራሳቸው ሙሉ ስላልሆኑ ከመነሻቸው ላይ በኑሯቸው ውስጥ ወደፊት በሚጓዙበት ጊዜ ወደ ሙሉነት ለመሄድ የጎደላቸውን ለማሟላት ለሙሉነት አስፈላጊ የሆኑ ነገሮችን ማድረግ ሲቸገሩ የብቸኝነት ጉድለት ይከሰታል ይላሉ። ማለትም የገንዘብ እጥረት ቢኖር ለምሳሌ፣ የእውቀት እጥረት ቢኖር ለምሳሌ ወይም የተለያየ በግለሰብ ደረጃ የሚሆን በሀገር የሚሆን እነዛን የጎደሉ ነገሮችን ለማሟላት በሚያደርጉት ጥረቶች ውስጥ አልሳካላቸው ሲል የብቸኝነት ጉድለት የሚባለው ነገር ይከሰታል ብለው ይገልጹታል። እንግዲህ እሳቸው የሚሉት የብቸኝነት ጉድለትን ለመሙላት የሚደረግ ጥረት ነው የሰው ልጆችን ሁለንተናዊ እድገት የሚያመጣው ይላሉ። ይሄም ትክክለኛ ፋክት ይመስለኛል። አንድ ሰው የጎደለኝ የሚለውን ነገር ለማሟላት በሚያደርገው ጥረት ውስጥ እድገት ከዛ ይመጣል ሀብትም ከሆነ ሀብት ሲመጣ አብሮ እድገት ይመጣል። ነገር ግን እሳቸው በዚህ መጽሐፍ ውስጥ እንግዲህ ይህን የብቸኝነት ጉድለትን ሲያብራሩት ዋናው የብቸኝነት ጉድለት ምንጩ በፉክክር እና በትብብር መሀል የሚከሰት የሚዛን መዛባት ነው ይሉታል። ይሄ ማለት ምን ማለት ነው? ለምሳሌ ሰዎች ፉክክር ውስጥ በሚገቡበት ጊዜ ባላንስድ በሆነ በተረጋጋ ወይም ሚዛናዊ በሆነ መንገድ ከሆነ ፉክክሩ የሚደረገው ወደ እድገት ይወስዳቸዋል። የሌላቸውን ነገር እንዲያገኙ ያደርጋቸዋል። ከፉክክር በመነሳት ኢኖቬቲቭ እንዲሆኑ የፈጠራ ችሎታቸውን እንዲያዳብሩ ያደርጋቸዋል። አዳዲስ ነገሮችን እንዲፈጥሩ ያደርጋቸዋል። ፉክክሩ በሚዛባበት ጊዜ ግን አለቅጥ ከፍተኛ ፉክክር በሚሆንበት ጊዜ አሸናፊና ተሸናፊ የሚል ነገር ይፈጠራል። ማለትም የተወሰኑ ሰዎች በሀብትም ሊከብሩ ይችላሉ፣ በእውቀትም፣ በስልጣንም፣ በመሳሰለውም ነገር በሀገርም ደረጃ ይሁን በግለሰብም በኮሚኒቲም ደረጃ ልቀው ይሄዳሉ። የተወሰኑት ወደኋላ ይቀራሉ። እነዛ ወደ ኋላ የቀሩት የጉድለት ስሜት ይሰማቸው እና ለውጥን የመቀበል ፍላጎታቸው ይቀንሳል። የብቸኝነት ጉድለት እየዳበረባቸው ይሄዳል። ስለዚህ አብሮ ማደግ የሚለው ነገር እንዳይኖር እንቅፋት ሊሆንም ይችላል ማለት ነው። ጥቅም በሚዛናዊ መንገድ ከሆነ ጥቅም ያመጣል። አለቅጥ ግን ፉክክሩ ከበዛ ግን የብቸኝነት ጉድለት ምንጭ ሆኖ ሊያገለግል ይችላል። ልክ እንደዛው ደግሞ ትብብርም ሌላው የብቸኝነት ጉለት ምንጭ ሊሆን ይችላል። ያ ማለትም ማለት ነው ሰዎች በጣም ቢዛናዊ በሆነ መንገድ በሚተባበሩበት ጊዜ እየተረዳዱ አንድ ላይ ማደግ ይችላሉ። ለውጥንም አንድ ላይ ማራመድ ይችላሉ። ትብብር በጣም በሚበዛበት ጊዜ፣ በሶሻሊዝም ውስጥ ለምሳሌ አይተናል። ሁሉ ነገር የጋራ በሚሆንበት ጊዜ የሰዎች የመፍጠር ችሎታም እየቀነሰ ይሄዳል። ቸልተኝነት ሊበዛ ይችላል። ከዛ እንግዲህ ባለው ነገር ላይ ረክቶ መቀመጥም ሊመጣ ይችላል። ስለዚህ ለውጥንም አለመቀበል ይመጣል። ለውጥን ካልተቀበል ወደፊት መሄድ የለም። እንደው ይሄ እንግዲህ በግለሰብም ደረጃ በኮሚኒቲም ደረጃ በሀገርም ደረጃ ሊገለጥ ይችላል እና የብቸኝነት ጉድለት በዚህ ይገለጣል። ሁለተኛው እዛ መደመር ውስጥ የሚጠቀሙት ኮንሰፕት ወይም ቃል ክሱትነት የሚለው ነው። ክሱትነት እሳቸው ሲገልጹት ክሱትነት ነገሮች እየተሰባሰቡ እየተከማቹና እየካበቱ ሲመጡ የሚፈጠር ነገር ነው። ማለትም እንግዲህ ቅድም እንዳልኩት የብቸኝነት ጉድለት በሌለበት ሁኔታ ሰዎች አዳዲስ ነገሮችን እያካበቱ ይሄዳሉ። መጨረሻቸው ምንድን ነው? የእነዚህ አዳዲስ ነገሮች ካብተው የሚደርሱበት ቦታ፣ ተከማችተው የሚደርሱበት ቦታ፣ ከትንንሽ ነገሮች ግንኙነቶች፣ ትልልቅ ነገሮች የሚፈጠሩበት ሂደት ክሱትነት ይባላል። እንግዲህ እነዚህ ሁለቱን ተገለጽኩኝ። መደመር የሚለው ነገር እንግዲህ እሳቸው ሲገልጹት መደመር ማለት ከብቸኝነት ጉድለት ወደ ክሱትነት የሚደረግ ጉዞ ነው ብለው ይገልጹታል መጽሐፋቸው ውስጥ። ማለትም ከጉድለት ወደ ሙሉነት የሚደረገው ጉዞ መደመር ይሉታል። ይሄ ጉዞ መሰረት አለው። በቤት ብንመስለው ቤት ሲገነባ መሰረት አለው፣ ምሰሶ አለው፣ ጣራ አለው። እንግዲህ ያ መሰረቱ ላይ እሳቸው ከወረት እንነሳለን ባይ ናቸው። እንግዲህ መደመር ከብዙ ከዚህ በፊት ካየናቸው ለምሳሌ እንደ አብዮት ካሉ ነገሮች የሚለየው ምንድን ነው? ያለንን አሴት፣ አንጡረ ሀብት አንጥለውም፣ ጥሩ ጥሩን ይዘን ከዛ እንነሳለን ይሉ እና እዛ መነሻ ፋውንዴሽኑ ላይ መደመርን ለማሳካት ወደ ክሱትነት ለመገስገስ ሁለት ዋና ዋና ነገሮች መሰረቱ ላይ ፋውንዴሽኑ ላይ መቀመጥ አለባቸው። ሰው በዚህ መስማማት አለበት ባይ ናቸው። እነዚህ ሁለት ነገሮች ምንድን ናቸው? አንደኛው ልዩነታችንን ተሻግረን አቅማችንን ለማካበት ከብቸኝነት ጉድለት ለመውጣት የጋራ ግብ ማስቀመጥ አለብን። ከብቸኝነት ጉድለት ወጥተን የት ነው መድረስ የምንፈልገው የሚለው ላይ ስምምነት መድረስ አለብን። ያ ከሆነ ብቻ ነው ወደ አንድ ቦታ መድረስ የምንችለው። አለበለዚያ ግን ጉዟችን በየአቅጣጫው ስለሚሆን የፈለግንበት ቦታ መድረስ አንችልም። ስለዚህ መሰረቱ ላይ አንዱ ዋናው በህብረተሰብ ደረጃ በአገር ደረጃ በግለሰብ ደረጃ ስምምነት ላይ መደረስ ያለበት ግባችን ምንድን ነው? በዚህ በመደመር ጉዞ ውስጥ ሂደን የምንደርስበት ክሱትነት ላይ የምንደርስበት ግባችን ምንድን ነው የሚለው ላይ ስምምነት ያስፈልጋል። ፋውንዴሽን ነው ይሄ። ሁለተኛው፣ ከዚህ ከብቸኝነት ጉድለት ከሚያንሰን ነገር ማለት ነው ባጭሩ ለመውጣት ተነሳሽነት ወይም ኢኒሺየቲቭ ማሳየት አለብን። ፋውንዴሽኑ ላይ ከመነሻው ይሄ ነው አንደኛ፣ ተነሳሽነት ሁለተኛ፣ ግብ ላይ መስማማት አለብን። ተነሳሽነቱ ላይ ኢኒሽቲቭ ላይ ስንመጣ ልህቃን ትልቅ ሮል ሚና አላቸው። ምክንያቱም እያንዳንዱ ህብረተሰብ ውስጥ ቀድሞ የነቃ አካል ይኖራል፣ ወደኋላ የቀራ አካል ይኖራል። ስለዚህ በርካታ ልህቃን ያሉበት ህብረተሰብ በተሻለ ፍጥነት ወደ ግቡ ሊደርስ ይችላል፣ አነስተኛ ልህቃን ያሉበት ትንሽ ጊዜ ሊፈጅበት ይችላል። እና የልህቃን ሮልንም እዚህ ጋር ይጠቅሱታል አስፈላጊነቱን መደመርን እንግዲህ ይህን ሂደቱን ስናወራ ማለትም ከብቸኝነት ጉድለት ወጥተን ወደ ክሱትነት የምንጓዝበትን ሂደት ነው የሚለውን ነገር ስናወራ መነሻው ፋውንዴሽኑ አሁን የገለጽኳቸው ናቸው። የጋራ ግብ ማስቀመጥ፣ ብቸኝነት ጉድለት ለመውጣት ተነሳሽነት ማሳየት ዘንድ ከዛ ቀጥሎ እንግዲህ ፒላሩ የምንለው ምሰሶዎች የምንላቸው የመደመር ምሰሶዎች ብለው የሚያስቀምጧቸው ሀገራዊ አንድነት የዜጎች ክብርና ብልጽግና እነዚህ ለመዳረሻችን ምሰሶች ናቸው። ማለትም እንግዲህ ሀገራዊ አንድነት በሌለበት ሁኔታ የፈለገውን ኢኒሽቲቭን ብንወስድ የጋራ ግብን ብንደርስ ብናስቀምጥም አንደርስም ማለት ነው። ከምሰሶዎች ውስጥ አንዱ ሀገራዊ አንድነት ነው። የዜጎች ክብር በሌለበት ሁኔታም ያ ነገር ሊመጣ ስለማይችል የግድ አስፈላጊ ነው። ከፒላሮቹ አንዱ ነው ይሉታል። ማለትም ባለፉት ጊዜያት እንዳየነው ለምሳሌ የዜጎች ክብር በተረገጠበት ሁኔታ የሰብአዊ መብት ይረገጣል፣ ጭቆና ይበረክታል፣ አመፅ ይነሳል፣ አገራዊ አንድነት መፍጠርም አይቻልም፣ ብልጽግናም ሊመጣ አይችልም። ወደ ጣራው ልንደርስ አንችልም ማለት ነው። ሶስተኛው የመደመር ምሰሶ ብለው ያስቀመጡት ብልጽግና ነው። ብልጽግና በተለያየ መንገድ ይገልጹታል እሳቸው። የኢኮኖሚ ብልጽግና አለ የማህበራዊ ብልጽግናም አለ የዲሞክራሲም የመሳሰሉት ነገሮች፣ የሁሉንም ብልጽግናዎች ሁሉንም ነገሮች ያካተተ ብልጽግና የግድ ያስፈልጋል። እነዚህ ሶስት ነገሮች የመደመር ምሰሶዎች ናቸው ብለው ያስቀምጧቸዋል እሳቸው። አቶ አያሌው ስ ከፖለቲካው ዘርፍ አኳያ በዚህ የመደመር አንደኛው የፖለቲካዊ እሳቤ የኢትዮጵያዊ ዲሞክራሲን የመፍጠር ትልም ነው። መጽሐፍ ውስጥ እንዳስቀመጡት ከምን አኳያ ነው ኢትዮጵያዊ ዲሞክራሲ መፍጠር የሚቻለው? በእርሶ ግንዛቤ የፖለቲካ ስብራቱና የጥገና አማራጭ ውስጥ እንደምን ተገልጧል መጽሐፍ ውስጥ? በጣም አመሰግናለሁ ከሳሁን ለዚህ ትልቅ አገራዊ ጉዳይ ላይ እንደዜጋ ይሄንን የለውጥ ሰነድ እንዴት እንደምናየ የእድል ስለሰጠህን፣ እንግዲህ የሀገራችንን የፖለቲካ ስብራት እና የጥገና አማራጮችን ዘርዘር ተደርገው ተቀምጠዋል። ምናልባት ዝርዝር ሁኔታውን በኋላ በዝርዝር ስንሄድበት የምናየው ነው የሚሆነው። ግን ኦቨርኦል ይሄንን አንቀጽ ስናየው አንደኛ መጽሐፉ በጣም ትሁት እና ሰውን እንዳይጎረብጥ ሆኖ የተዘጋጀ ነው። እስከ ዛሬ ድረስ በኢትዮጵያ የፖለቲካ ሂደት ውስጥ ፖለቲከኞቻችን ሲናገሩም ሆነ ሲጽፉ ኃይለ ቃል ወይም ከነሱ በተቃራኒ የቆመውን የፖለቲካ እሳቤም ሆነ የፖለቲካ ቡድን በማሳነስ ወይም በቁጣ አገላለጽ የሚካሄድበት ነው። ያ እሳቸው አግላይነት የሚሉት አካሄድ ማለት ነው። እሱን ለመ ቀየር የሞከሩ እና በትክክልም ተሳክቶላቸው የሄዱበት ይመስለኛል። በጣም ሁሉንም ሰው ሊያቀርብ የሚችል አኮሞዴቲቭ የሚባለው አይነት አካሄድ የሄዱበት ነው። ሁለተኛው ሀሳብ ላይ እንጂ ቡድኖች ወይም የፖለቲካ ስብስቦችን ሬዲኩል በማድረግ በተለመደው ይሄ ልክ ልኩን ነግሬ መጣሁ የሚለውን የፖለቲካ ባህላችን አስቀርቶ መደመር በራሱ ሀሳቡ ራሱ ሁሉም ሀሳቦች ሁሉም እሳቤዎች ሊስተናገዱ ይገባል የሚል ሀሳብ ስላለው መደመር ማለት ራሱ እሱ ነው። እና ማንም ተገብቶ ወደ ውጭ መቅረት የለበትም ስለሚል ራሱ መደመር በእሳቤ ደረጃ ራሴም ጎዶሎ ነኝ፣ ይህን ያህል ሄጃለሁ፣ ሌላው ኢትዮጵያዊ ወይም ሌላው የፖለቲካል ተዋናይ ሁሉ እዚህ ላይ ደምሮ አንዱ አንዱን ገብቶ ማስወጣት ሳይሆን ሁሉንም አካቶ የሚሄድ እሳቤን የያዘ ያለፉትን ጉድለቶቻችን እኒህ እኒህ ናቸው የጎደሉን፣ በኋላ በዝርዝር እንሄድበታለን ብዬ ነው ባጭር ባጭሮ ማስቀምጠው፣ እንሞላለን ብሎ መፍትሄውንም ጭምር ጉድለቶቻችን እነዚህ እነዚህ ናቸው፣ ለዛ ደግሞ መፍትሄዎቻችን ይሄን ይመስላሉ፣ ያንን የምንሄድበት መንገድ ደግሞ እንዴት መሆን እንዳለበት በሆን ካመላከተ እና ሰከን ያለ ሊትሬቸር ሆኖ ያገኘሁት አቶ አዳሙስ በክፍል ሶስት ላይ የኢኮኖሚ ስርዓት ስብራትና ጥገና አማራጭን የሚዳስስ ነው። በዛ ውስጥ ለኢኮኖሚ ስብራቱ መንስኤዎቹ እና አማራጭ መፍትሄዎቹ ብለው ያስቀመጧቸውን እንዴት ተገንዝበውታል? አመሰግናለሁ። ካሳሁን ያው ቀደም ሲል የተናገሩት ወንድሞቼ እንዳሉት የሀሳብ አወቃቀሩ ምንም እንኳን ኢኮኖሚ ላይ ቢያተኩርም ቀደም ካሉት ምዕራፎች በስና ሞክኒዮ አቀራረቡ ከቀዳሚዎቹ አይለይም እና የኢኮኖሚውም አካሄድ እንደዚሁ ተመሳሳይነት አለው። በተለይ ዋና ዋና አመልካች የሚባሉትን የኢኮኖሚ ውጤቶች ቅድመ ሰማንያ ሶስት እና ከሰማንያ ሶስት በኋላ ባለፉት ሀያ ሰባት አመታት ውስጥ ምን እንደተከናወነ በተለይ ይሄ አመታዊ ብሔራዊ ገቢ ወይ ጂዲፒ በመባል በሚታወቀው አንጻር በጥቅሉና በነፍስ ወከፍ ከፍ ኬት ተነስቶ የት ላይ እንዳለ ካብራራ በኋላ በቀጥታ የሚገባው ወደ ችግሮቹ ነው። ስለተገጠመው ስብራቶች፣ ችግሮች ሲነሱ የፍትሃዊ ተጠቃሚነት ችግር ከነዚህ ውስጥ ዋና ዋናዎቹ የዋጋ ንረት፣ የኑሮ ውድነት፣ የፍትሃዊ ሀብት ክፍፍል እንደሆኑ እና የስራ ዕድል ችግር ወዘተርፈ እንደሆኑ ያነሳል። ከዚያም ቀጥሎ ስለ ማክሮ ኢኮኖሚ መዛባቶች፣ እነሱም የበጀት ጉድለት፣ የቁጠባና ኢንቨስትመንት አለመጣጣም፣ የንግድ ሚዛን ጉድለት ወዘተርፈ ይላል እና እነዚህን እዛ በዝርዝር የተቀመጡ ናቸው መጽሐፍ ውስጥ። የኢኮኖሚው ስብራት ዋና ምክንያት የሚለው እዚህ ላይ ዋና ተዋናይ ባለድርሻዎችን የተናጠል ባህሪና መስተጋብራቸውን በመመርመር ነው የሚጀምረው። ምን ማለት ነው? እነዚህ ዋና በተለይ ቅድመ ትንታኔው የሚያተኩርባቸው ሁለት ባለድርሻዎች ወይም ተዋናይ የሚላቸው መንግስትና ገበያው ነው። በዚህ በኩል በተለይ ገበያው ከዚህ በፊትም በነበረው በጉልቶ ስርአትም የሚሆን በሶሻሊስቱ ስርአት ውስጥ መሰረት ስላልነበረለት የማደግ እድል አልነበረውም እና ባለፉት ሀያ ሰባት አመታት ብቻ ይህንን ሁኔታ ይሄ ገጠመኝ እንዳለ ይሄ መደላድሉ ያኔ እንደተፈጠረና አጥጋቢ እንዳልሆነ ያነሳና ከዚያ ዋናው ደግሞ የመንግስት ሚና ነው እና መንግስት የራሱ ሚና እንዳለው በተለይ ባለፈው ስርዓት ውስጥ በመንግስት በማዕከላዊ ፕላኒንግ ይመራ የነበረው የመንግስት አመራር ሚና ስለነበረው እና አሁንም የጎላ ድርሻ ስላለው እነዚህ ሁለቱ ባለ ድርሻዎች ምን ደረጃ ላይ ያሉ ምን ገጠመኝ ያላቸው የገጠማቸው ችግር ምንድን ነው፣ የገበያውም ሆነ የመንግስት፣ እነዚህን ነገሮች እያንዳንዳቸው ቅድም ዶክተር ሸሪፍ እንዳለው የመደመር ዋና ሀሳቤ አንዱን ጥሎ አንዱን ማንሳት ወይ ከዚሮ መነሳት ሳይሆን ያለውን ጠንካራ ጎን በማሳለጥና ሚዛናቸውን በመጠበቅ መሄድ ስለሆነ የኢኮኖሚውም ላይ ያው አይነት እሳቤ ነው በትክክል የሚንጸባረቀው። እና እነዚህ ባለድርሻዎች ማለት መንግስትና ገበያው የየራሳቸው ሚና እንዴት እየተጫወቱና እየተደመሩ በአንድ መስተጋብር የሚፈልገው ውጤት ሊያመጡ እንደሚችሉ ነው የሚያሳየን። ራቅም ብሎ በኋላ ላይ እንመጣበት ይሆናል። እነዚህ ብቻ አይደሉም ተዋናያኖቹ፣ ተዋናዮቹ ሌሎችም፣ ለምሳሌ መንግስታዊ ያልሆኑ ድርጅቶች ወይም ሲቪክ ይላቸዋል። በሚቀጥለው ምዕራፍ ቀጥሎ ከዛ የትምህርት ነው። እነዚህ እንግዲህ ዞሮ ዞሮ ኢኮኖሚውን በተመለከተ ዋናዎቹ ምሰሶዎች ናቸው ብሎ የሚያነሳቸው እነዚህ አራቱ በጋራ በመተጋገዝና ያለውን ክፍተት በራሳቸው ሚና በራሳቸው ተፈጥሮ እየሞሉ በመደመር ኢኮኖሚውን እንዴት ማራመድ እንዳለባቸው ነው እንግዲህ ሰፊ ትንታኔ የሚሰጠው። እያንዳንዳቸው ድርሻቸውም እንደመስል አሁን ያሉበት ሁኔታ በደንብ ተተንትኗል። እና ለነገሩ ጽሑፉ እንዲሁ ዝም ብሎ እንዲሁ ከዚህ ሙያ ውጭ ወይም ግንዛቤው ለሌላቸው ሰዎች በቀላሉ መረዳቱን ይሰጣል የሚል ግምት የለኝም። እና ብዙ ትንታኔዎች አሉበት እሱ ላይ በኋላ ላይ እንመጣለን። የቃላቶችም አዳዲስ አገላለጾች አሉበት። እነዛም ቢሆን በመጨረሻው ላይ ለምሳሌ መፍቻ በተሰጣቸው ሙደ ቃላቱ ላይ ያልተነሱም አንዳንድ ነገሮች አሉና ከመስኩ ጋር መጠነኛ ትውውቅም ለሌለው ሰው አዳጋች ይመስለኛል በብዛት ለመረዳት። ዞሮ ዞሮ ግን እነዚህ ቁልፍ የተባሉት የመስኩ ተዋናዮች በኢኮኖሚ ውስጥ ሚና ያላቸው ክፍሎች አንድ ላይ በመስራት በተለይ መንግስት ቅድም እንዳልኩት ባለፉት ሀያ ሰባት ዓመታት ውስጥ ብቻ ስለሆነ ገበያ እድል ያገኘውና እያንሰራራ ያለው ያንን የተሟላ ሚናውን መጫወት እንዲችል መንግስት ደግሞ ራሱን የቻለ ስትራቴጂካዊ ቀዳዳዎችን በመድፈንና በማይጣረስ መንገዱ በመረዳዳትና በመደመር መንቀሳቀስ እንዳለበት ያብራራል። መቋጫው እንግዲህ የእነዚህ ህብረት ለውጦችን እንደሚያመጣ ነው። ተር ሸሪፍ መንደርደሪያ ላይ ስለ መደመርን በፍልስፍናነት አንስተዋል። በተለያዩ የውይይት መድረኮች የሚነሳው በአንድ ወገን ሶስት የተለያዩ አተያዮች አሉ። በአንድ ወገን የመደመር መጽሐፍ እሳቤ እንጂ ፍልስፍና ሊባል አይችልም የሚሉ ወገኖች አሉ። በሌላ በኩል የለም ፍልስፍና ነው። ስለምን ፍልስፍና የመሠረታዊ እውነታና ክሱትነትን በንድፈ ሀሳብ የሚያነሳ መሮሃዊ መምሪያ ስለሆነ በፍልስፍናነት እንወስደዋለን ባይ ናቸው። በሌላ በኩል በእሳቤና በፍልስፍና መካከል ያለ ንድፈ ሀሳብ ነው ብለው የሚጠቁሙም ወገኖች አሉ። የእርሶ አተያይ ይሄ የመደመር ፍልስፍና ነው? እሳቤ ነው? ወይስ በሁለቱም መካከል ያለ ንድፈ ሀሳብ ነው? እርግጥ በዛ መስክ አይደለም ትምህርቴም፣ ኮንክሉሲቭ የሆነ ነገር ለመናገር አልደፍርም። በእኔ እምነት ግን ንድፈ ሀሳብ አድርጌ ነው የምወስደው። ከፍልስፍናም በላይ ከፍልስፍና ይልቅ በምንመለከትበት ጊዜ በውስጡ ያሉትን ንድፈ ሀሳቦች በጠቅላላ የሚታወቁ በተናጠል የሚታወቁ ናቸው። በኢትዮጵያ ውስጥ በባህልም ደረጃ ይሁን በግለሰብም ደረጃ ይሁን በተለያየ ቦታዎች ላይ የሚሰሩባቸው የሚታወቁ ነገሮች ናቸው። ብዙዎቹ ነገሮች እዛ ውስጥ ያሉት በተናጠል ማለት ነው። ይሄ መጽሐፍ ያደረገው ትልቁ ነገር በእኔ እምነት እነዚህን በተናጠል የሚታወቁ ነገሮች ነገር በቃል ናቸው። እሳቸውም እንዳሉት እነዚህን ነገሮች ሲስተማቲክ በሆነ መንገድ አደራጅቶ ለችግር መፍቻነት እንዲመቹ አድርጎ አቀነባብሮ ያቀረበ ነገር ነው። ይሄ መደመር መጽሐፉ የማየው ትልቅ ኮንትሪቢዩሽን ነው። ያ የሚታወቁ ነገሮችን ቢሆኑ በተናጠል ነው የምናውቃቸው። እንዲህ ተቀነባብረው የችግር መፍቻ ሁነው መምጣታቸው ትልቅ ነገር ነው እና ከዛ አንጻር ላ ንድፈ ሀሳብ በደንብ ኦርጋናይዝ ሆኖ ሲስተማቲክ በሆነ መንገድ ተደራጅቶ የመጣ ንድፈ ሀሳብ አድጋ ዋለውኝ ኢነኒ ኬዝ ግን እኔ ፍልስፍና ነው ንድፈ ሀሳብ ነው በመሀል ያለ ነገር ነው ወዘተ የሚለው ነገር እኔ እንደው ብዙም ጠቃሚ ሆኖ አላየውም። ነገሩ ምንድን ነው አሁን በችግር መፍቻነት የቀረበው ይሄ ነገር ምንም ይሁን ምን ጥቅሙ ምን ያህል ነው የሚለው ላይ ነው። እኔ ጥቅም አለው ባይ ነኝ። አገር በቀል ነው እንዳልኩት፣ በባህላችንም በምንም የምናውቃቸው ነገሮች ናቸው። ለብዙ ሰዎች ለመረዳት የሚያስቸግሩ አይደሉም። እርግጥ አንዳንድ አዳዲስ ቃላት አሉ መብራራት የሚገባቸው በመጽሐፉ ውስጥ የተደማሪነት ሳንካዎች ተነስተዋል። ቀደምም እንዳነሱት በዛ ውስጥ የተደማሪነት ሳንካዎች ሲባል ምንድናቸው? የመደመር እሳቢዎች ተሞርኩዞ ወደዛ ለመሄድ ምን ነገሮች መሟላት አለባቸው ይላሉ ከመጽሐፉ እይታ አኳያ። በመጽሐፍ በመጽሐፉ ውስጥ ቅድም እንዳልኩት መደመር ምንድን ነው የሚለውን ነገር ከገለጸ በኋላ ወደ መደመርን ለማሳካት እንቅፋት የሚሆኑ ሳንካዎች ይላቸዋል ምንድን ናቸው የሚለው ላይ በሁለት ይከፍላቸዋል። የአስተሳሰብ ሳንካዎች እና የግብር ሳንካዎች ብሎ ይከፍላቸዋል። የአስተሳሰብ ሳንካዎች እንግዲህ በሰው ጭንቅላት ውስጥ ያሉ ከባህልም ጋር የተያያዙ ከሰዎች የግል አስተሳሰብም ጋር የተያያዙ ነገሮች ናቸው። እነዛን የአስተሳሰብ ሳንካዎች ብሎ የሚዘረዝራቸው አንዱ ዋልታ ረገጥነት ነው። ማለትም ይሄ ኤክስትሪሚስም ማለት ነው። አሁን ሰዎች በዚህ በብሔር ፖለቲካም ይሁን በሌላ ሌላም ነገር ጫፍና ጫፉ ነው። ሁሉም የየራሱን ብቻ እየጮኸ ራሱን ብቻ እያዳመጠ የሚሄድበት አይነት ሁኔታ አለ። መደማመጥ የሌለበት፣ ወደ መሀል መምጣት የሌለበት ይሄ አንድ እንቅፋት ሆኖ ይቀርባል። ሌላው ጊዜ ታካኪነት የሚለው ነገር ነው። ጊዜ ታካኪነት እንግዲህ መጽሐፍ ውስጥ ይገልጸው የሚለዋል። እያንዳንዱ ሰው ሀሳቡና ንግግሩ ሁሉ ትናንትናን የሚታከክ ነው። ሌላው ደግሞ ሁሉ ነገር በዛሬ መነጽር የሚመለከት ነው። ሌላው ደግሞ አንዳንዶች ደግሞ ስለ ነገ ብቻ የሚጨነቁ ናቸው። እንግዲህ ትናንትናም ጠቃሚነት አለው፣ ከውስጡ የምንማረው ነገር አለ። ዛሬ ደግሞ የኖርንበት ያለንበት ነገር ስለሆነ እሱንም ደግሞ መቆጣጠር አለብን። ነገ ደግሞ የምንሄድበት አቅጣጫችን ነው። ሶስቱንም አንድ ላይ አቀናጅቶ ያለማየት ጉዳይ ችግር ያመጣብናል። ጊዜ ታካኪነት ይሉታል እሳቸው። ሌላው አቅላይነት የሚሉት ነው። እንግዲህ አቅላይነት ሲሉ እሳቸው ምንድን ነው? አንዳንድ ሰው እንግዲህ እሳቸው የሚሉት የአቅላይነት አንዱ መልክ የተበጣጠሰ እይታ ነው ይሉታል። የተበጣጠሰ እይታ ነገሮችን በተነጣጠለና ትርጉም በማይሰጥ መንገድ መመልከት ብቻ ነው። ይሄ ነው እንግዲህ ሰዎች ነገሮች የተያያዙ ናቸው። አንዱ በአንዱ ላይ ኮዝ ኤንድ ኢፌክት የሚባለው ነገር አለ አንዱ ለሌላው ምክንያት ነው እና ያንን በጥቅሉ ከማየት ይልቅ እያንዳንዷን ነገር በተናጠል የማየት ቴንደንሲ እና ባህል በብዙ ሰዎች ዘንድ ስላለ ያም የአስተሳሰብ ሳንካ ተደርጎ ይታያል። ሌላው እሳቸው ሙያን መናቅ የሚሉት ነገር አለ። ያው ይሄ የሚታወቅ ነው። በባህላችን አንዳንድ ሙያዎች በጣም ያስንቃሉ። ሌላው የመጨረሻው ከአስተሳሰብ ሳንካዎች ጋር እያይዘው የሚያቀርቡት ሞገደኝነት፣ ፌዘኝነት እና አድርባይነት የሚሉት ነው። እንግዲህ እሳቸው የሚሉት የመጀመሪያው ማን ነው? ሞገደኝነት፣ ሁሉንም የለውጥ ሀሳብ ላለመቀበል ሰበብ መደርደር እና ያንን ላለመቀበል የሚደረግ እንትኖች ምክንያት የመስጠት ነገሮችን አንድ እንቅፋት አድርገው ያወታል። ሁለተኛውን ደግሞ ፌዘኝነት፣ ይህም ትላልቅ የለውጥ ሀሳቦችን ሁሉ ለቀልድና ለቧልት እያዋሉ ከቁም ነገራቸው ይልቅ ቀልዳቸው እንዲበዛ የማድረግ ቴንደንሲም እንቅፋቱ ነው ይመለክቱታል። ፌዘኝነትም እና አድርባይነት ደግሞ እንደውም የበለጠው ችግር የሚፈጥረው ያ ነው ብለው ያቀርባሉ። እነዚህ የአስተሳሰብ ሳንካዎች የሚሏቸው ናቸው። ከእነዚህ ከአስተሳሰብ ሳንካዎች ውጪ ደግሞ እሳቸው የግብር ሳንካ ወይም ደግሞ የመደመር ቀይ መስመር የሚሏቸው ነገሮች አሉ። አንዱ ሕሊና ብስነት የሚሉት ነው። ሁለተኛው ልግመኝነት የሚሉት ነው እንግዲህ ህሊና ብስነት በሚባለው ስር ስግብግብነት፣ ለሰዎች ህይወት አለመጨነቅ፣ ሌብነት፣ በሀገር ጥቅም ላይ መደራደር፣ እነዚህ ህሊና ብስነት በሚባለው ውስጥ ይገባሉ። የመደመር ቀይ መስመር ተደርገው ይታያሉ። ሁለተኛው የመደመር ቀይ መስመር ልግመኝነት የሚሉት ነው። እንግዲህ ልግመኝነት ከፋተኝነትን፣ ጠማማነትን፣ ቸልተኝነትን እነዚህን ሁሉ የሚጨምር ነገር ነው እና አንድ ፓራግራፍ ባነብልህ በዛ ስር ምን ይላሉ? እጅግ ከፍተኛ ኃላፊነት የሚጠይቁና ያለ ችሎታ ሊሰሩ የማይችሉ ቦታዎችን ጨምሮ በተለያዩ ደረጃዎች ህዝብን ለማገልገል መንግስት በከፈታቸው ቦታዎች ላይ የተቀመጡ ሰዎች በመረጃና በእውቀት ራሳቸውን ሳያስታጥቁ ጊዜንና ባለጉዳይን ከመጤፍ ሳይቆጥሩ ከአመት አመት ተግቶ እንደሰራ ሰው ከእርከን እርከን የሚያድጉበት ዘመን ጀንበሩ መጥለቅ ይኖርበታል ይላሉ። እንግዲህ ቀይ መስመር ብለው ከሚያቀርቡት አንዱ ይሄ ነው። በልግመኝነት ስር እንግዲህ እነዚህ ናቸው የመደመር ሳንካዎች ተብለው የሚቀርቡት። አቶ አያሌው በዚህ በዲሞክራሲው ምዕራፍ ውስጥ መደመር አገር በቀል ፍልስፍና ወይም ምሳቤው ንድፋ ሀሳብ ነው። ምናልባት በዛ ላይ ያሉትን ማታየት ሊያክሉበት ይችላሉ። በአገር በቀልነቱ አኳያ ኢትዮጵያዊ ዲሞክራሲን የመፍጠር ትልም ያነሳሉ። እንደዚሁም የዲሞክራሲያዊ ግንባታ አማራጮችንም ጠቁመው ምን አይነት ዲሞክራሲ ያስፈልገናል ሲሉም ይጠይቃሉ። በእነዚህ ዙሪያ የእርሶ አታያይ እንደምን ይንጸባረቃል? ይሄ የፍልስፍና ነው አይደለም የሚባለውን ነገር ከመጽሐፉን ባሻገር ራሱ ዲስፕሊኑም አንቶ አንቶ የተባሉ ሰዎች ፍልስፍና ነው ብለው ስለነገሩኝ፣ ያው ፍልስፍናነቱን መካዱ ይሄ ራሱ ሬዲኩል ለማድረግ በራሽናል ሆኖ መጽሐፉን አይቶ ለመበየን ያልፈቀዱ በተቃውሞ ጎራ ያሉ ሰዎች ሀሳቡን ለማጣጣል የወሰዱት ይመስለኛል። ምክንያቱም ብዙ አንቱ አንቱ የተባሉ የፍልስፍና ምሁራን ዶክተር ዳኛቸው ሁሉ ፍልስፍናነቱን ተቀብለው ሲናገሩ ስለሰማው በእኔ አቅም ከእነሱ በላይ መሄድ ስለማልችል እነሱን መቀበሉ ይቀለኛል። ግን እንደተባለው አሁን ፍልስፍና ነው አይደለም የሚለው ጉዳይ አዝጋይ ጉንጭ ማልፋቱ ተገቢ አይመስለኝም። አንደኛ ይሄ መጽሐፍ የተጻፈው በስልጣን ላይ ባሉ ጠቅላይ ሚኒስትር ነው። አንድ ተደርጎ የማይታወቅ ነገር ነው። ሁለተኛ ስልጣን ላይ የቆዩበት ጊዜ እና በዚህ የሽግግር ውስጥ ወቅት ውስጥ የኢትዮጵያን ፖለቲካ ችግር የምንፈታበት የምንችል መንደርደሪያ ሀሳብ ነው እና ሌላውን ጨምሩ ስላሉ ይሄ ጥሩ አካሄድ ነው አይደለም በሚለው ማየቱን እመርጣለሁ እንደ አንድ ተራ ሰው። እንደዛ ሳይ በእርግጥም የሚያስመሰግናቸው እስከዛሬ ድረስ የተለመደውን ባህል እስከዛሬ ይሄድንበት ልክ አይደለም ነው እሳቢያቸው። በመጽሐፍ ውስጥ በብዛት ሲተናገር የሚተናገረው ና እሳቸው የሚመሩትን ለውጥ እንዴት እንደሚያዩት ከነገሩ በኋላ እያንዳንዱ ኢትዮጵያዊ በጉዳዩ ላይ መዋጮ እንዲያዋጣ ና ዳጎስ ያለ መደመር እንዲሆን ነው። መደመር ሁሉም ዜጋ በሀገሩ ጉዳይ ያገበዋል ና እስከዛሬ ሲባል የኖረውን ነገር እኮ ነው ጠርዘው ያቀረቡት። ሁሉም ሲለው ነበረ። አሁን ጉዳዩ ሲመቻች ለምን ሁሉም ወይም አንዳንዶች ማፈግፈግ እንደፈለጉ አላውቅም። እስከዛሬ ተገለልን የሚለው ወገን ሁሉ በኢትዮጵያ ጉዳይ ላይ ይምጣና ሀሳብ ያካፍል። በሀሳብ አሸናፊነት የጎደሉን ነገር ሞልተን እንነቃነቅ ነው የሚለው እና በዚህ መንገድ ባዮ ይመቸኛለን። ከዛ በተረፈ ግን የአገሪቱ ውስጥ የነበሩትን የፖለቲካ ሁኔታ በጣም ዳሰዋል። የነበሩብን ችግሮች እንደዚሁ ቃኝተዋል። እስከ ዛሬ ድረስ የተጓዝንባቸው መንገዶች አንድን ጥያቄ ነጥሎ የመመለስ አካሄድ ነበረ ስንሄድበት የነበረው ይላሉ። ለምሳሌ ያህል በደርግ ዘመን የእኩልነት ጥያቄ ተመልሶ የነጻነት ጥያቄ ተከለከለ ነው። በኢህአዴግ ቁጥር አንድ ዘመን ደግሞ የብሔር እና የኢኮኖሚ ጥያቄ ተመልሶ የዲሞክራሲ ጥያቄ ታፈደ ነው። ይሄ ሁሉ የሚሆነው አሁን አገር ልትሻገር የምትችለው ነጻነት፣ እኩልነት፣ የዜጎች ክብር እና ወንድማማችነት እነዚህን ሁሉ አጠቃለን ዜጋ ነጻነቱ የተከበረ በእኩልነት የሚኖርበት ሰብአዊ ክብሩ ሳይደፈር እና ደግሞ ያጣጣል ናቸው ይሄ ዜጋዊ ወንድማማችነት እስከ ዛሬ ድረስ በልዩነት ላይ ሲሰራ የነበረውን ወደ አንድነት በማምጣት እና የእኩልነትን የነፃነትንና የእኩል ነፃነት እኩልነትና የሰዎችን ሰብአዊ ክብር ባሟላ መንገድ ዲሞክራሲያዊ የሆነ ስርዓት መገንባት እንችላለን ነው የሚሉት። እነዚህ ውስጥ ያሉ ተግዳሮቶች የሚነሱበት ሁኔታ አለ። ኢትዮጵያዊ ዲሞክራሲ መሰረት ዲሞክራሲ ልንመሰረት የምንችልባቸው ብለው የሚሉት ከመሪዎች ጀምሮ እስከ ዜጎች ድረስ ሊኖራቸው የሚገባውን አሁን ከገዢነት እስከዛሬ ድረስ የአገዛዝ ስርዓት ነው ያለነው ስንል ኖረናል። አዎ ከገዢነት ወደ መሪነት የፖለቲካ አመራር መምጣት አለበት። ያንን ለማድረግ የጋራ ህልም የመፍጠርና ያንን የጋራ ህልም ደግሞ ቅቡልነት እንዲያገኝ አድርጎ ቅቡልነቱን ለመስራት ያሉትን ተግዳሮቶች ሁሉ ይደረድሩና ህዝብ የኔ ነው የሚለው የሚቀበለው መንግስት መፍጠር ወይም የፖለቲካ አመራር መፍጠር ያኔ ህዝቡን በጋራ አንቀሳቅሶ ዲሞክራሲያዊ ስርአት፣ እኩልነት የተሰፈነበት፣ ነጻነት ያለው እና የዜጎች ወንድማማችነትን በደንብ ባላንስድ በሆነ መንገድ ተነግሮ የግለሰብም የቡድንም መብት በተከበረበት አገር ውስጥ ዲሞክራሲ ስርአት አለን ነው የሚሉት። አቶ አዳሙ ሌላው ኢትዮጵያ ውስጥ እየተካሄደ ካሉት በዚህ በሁለት ዓመት የለውጥ ሂደት ውስጥ የመዋቅር መሻሻል ነው። እንደኛውም የኢትዮጵያ በተለይም ዋነኛ ትኩረት የሆነው የውጭ ግንኙነትንም ጭምር አስመልክቶ ማዕከሉ የምጣኔ ሀብቱ ነው። የምጣኔ ሀብት መዋቅራዊ ሽግግር እንደዚሁ መጽሐፍ ውስጥ ተዳሷል። በተለያየ ዘርፉ ከዛ ባሻገር ምጣኔ ሀብቱ ራሱ የሚገነባበት ስልሙ እውቀት መር መሆን አለበት የሚል ሁነኛ ሀሳቦች እዛ ውስጥ ተካተዋል። የእውቀት መር ኢኮኖሚ መገንባት ሲባልስ ምን ማለት ነው? በእርሶ አረዳድ በእሳቸው አጻጻፍ። ወደዛ በቀጥታ ከመሄዴ በፊት አሁን በተነሱ ጉዳዮች ላይ አንዳንድ ነገሮችን ባነሳ ብትፈቅድልኝ፣ መጽሐፍ ውስጥ ችግሮቹ አተናተንና መፍትያቸው ላይ በተለይ ገጽ ሰላሳ ስድስት ላይ ይመስለኛል የተነሳ ነጥብ አለ። ለምሳሌ በመሆኑም መደመር ከችግር ትንተና አንጻር አገር በቀል ነው፣ ከመፍትሄ ፍለጋ አንጻር ደግሞ ከሀገር ውስጥም ከውጭም ትምህርት በመውሰድ የተቀመረ ነው ይላል እና ዴሞክራሲን በመገንባት ሂደት ውስጥ እሴቶችን ስለመገንባት የሚያነሳው ላይ እሴቶችን ለመገንባት የሚያስችሉ የህግ ማዕቀፎችን ማዘጋጀት አስፈላጊ ነው ይላል መጽሐፍ ውስጥና እኔ በጣም ከሳበኝ ነገር ውስጥ የሀገራችን ሴቶችን በጠበቁ ሲል ብዙ ጊዜ ጥያቄ የሚጭርብኝ ነገር ነበረ። ምን ማለት ነው? የሀገራችን ሴቶች ምንድን ናቸው? እንዴትስ ነው የሚጠበቁት? ወደ ተግባርስ እንዴት ይተረጎማል የሚል ጥያቄ ጭሮብኝ ነበር በአእምሮዬ። እና እዚህ ዴሞክራሲን የህጋዊ ማዕቀፍ በማስያዙ በኩል በተነሳው ላይ በጣም ለየት ያለ ነገር አየሁበት። ለምሳሌ ይልና በድሮቻችንና በጀማዮቻችን መተዳደሪያ ደንብ ላይ ገዢ የሆኑ መተዳደሪያ አንቀጾች መኖር ይላል። የተጠያቂነት እሴትን ማዳበር ለምሳሌ እድር ላይ የሚመረጥ ሰው የሚቆይበት ኃላፊነት ጊዜ ምን መሆኑን አውቆ መራጮም ይሄንን አውቆ ተግባራዊ በሚያደርግበት ጊዜ በሀገር አቀፍ ደረጃ ለምንሻው ነገር እጅግ በጣም ጠቃሚ ነው የሚል አመለካከት አለው። እና ይሄ በተለይ የእኛን እሴት ባህላዊ እሴቶች ከመደመር ጋር እንዴት ማሳለጥ ይቻላል፣ የሚለው ጥያቄ አንዱ ማስረጃ ሊሆን የሚችል ነው። ኢኮኖሚን በተመለከተ እሱ መጨረሻ ላይ የተነሳው ነው። ካሳሁን ወደ መጽሐፉ መጨረሻ ላይ ይሄ እውቀት መር ኢኮኖሚ ቴክኖሎጂ ጋር የተያያዘው ነው። ከዛ በፊት ግን ከሀገራችን ተጨባጭ ሁኔታ በደንብ የሚሄድባቸው ነገሮች አሉ። ለምሳሌ እርሻን አዳጊና ሟች ነው የሚለው በዘላቂነት ኢኮኖሚውን ሊያስኬድ የማይችል እንደሆነና ከህንድ ከተለያዩ ሀገሮች ምሳሌ የሚወስደው በእውቀት ላይ የተመሰረተው ኢኮኖሚ በቴክኖሎጂ ላይ በማንፋክቸሪንግ ላይ በአብዛኛው እና ከፍተኛ ውድድር በሚታይበት እውቀት ላይ አዳዲስ ቴክኖሎጂዎች አዳዲስ ምርቶች በሚፈጠሩበት ሁኔታ ላይ መተኮር እንዳለበት ነው። ዞሮ ዞሮ ግን እኛ አሁን ካለንበት ተጨባጭ ሁኔታ ምንም እንኳ እርሻ አዳጊና ሟች ነው የሚባለው የኢኮኖሚ ዘርፍ ቢሆንም እዛ ለመድረስ ግን የግድ እሱንም አሁን በዚህ በኢትዮጵያ ተጨባጭ ሁኔታ መጠቀምና ማሳደግ እንዳለብን እዛ እስክንደርስ ድረስ። ይሄኛው የሩቅ ጊዜው ነው፣ ትልም ነው። ለዛ መንደርደሪያ እንዲሆኑ ግን፣ ቅድም እንዳነሳሁት የመጨረሻው አካባቢ ብዙ የሚሰሩ ስራዎች አሉ። ለምሳሌ የልማት ፋይናንስን በተመለከተ አንዳንድ የተጨበጡ ምሳሌዎች ተነስተዋል። የመንግስት መደበኛ ገቢ እንዲያድግ የግብር ስርዓቱን በማዘመን የገቢ መሰረትን ማስፋት አንዱ ነው። ለውጭ ኢንቨስተሮች የተመቻቸው ሁኔታ መፍጠርና እየታዩ ያሉ እንቅፋቶችን ማስወገድ፣ የምርት ኃይሎች እምቅ ሀብት፣ ህዝቡ ቁጥር በተለይ አምራች ሆነው ወጣቱ እያደገ መምጣቱ፣ ከኢኮኖሚውም አንጻር ውጤታማ አለመሆኑ፣ በፖለቲካውም ላይ አፍራሽ ነገር መያዙ፣ የኢትዮጵያ የተፈጥሮ ሀብት ገና ወደ ይሄ እንግዲህ የመጽሐፍ ውስጥ የምናየው እውቀት መር የቴክኖሎጂ ጉዳይ በተለይ እውቀት መር የሚለው በጣም በረዥም ጊዜ የሚታየው ነገር ነው። በተለይ አሁን ከፊታችን ያለው ግን እንኳን ሌላ ብዙ ነገሮችን ያነሳል። የፀሐይ ብርሃን በብዛት እያለን ውሃ፣ በዓለም ውስጥ ኢትዮጵያ የውሃ ማማ እየተባለች እሱን ሁሉ የተወሰነ ፐርሰንቴጁን ብቻ እንደምንጠቀምበት እና አሁን በእጃችን ያለው ነገር እነዚህን ነገሮች አልምተን መስፈንጠሪያ ወደዛ ወደ ቴክኖሎጂ ወደ እውቀት መሩ መስፈንጠሪያ ሁኔታዎችን እሳቸው እንደሚሉት ጥሪቶችን የመፍጠር ጉዳይ እና እነዚህን ነገሮች የማደራጀቱ ጉዳይ ነው እና እውቀት መር በአብዛኛው ያው ከሰለጠነው የሰው ኃይል ጋር የተያያዘና አዳዲስ ሀሳቦችን የማመንጨት እነዛን ወደ ገበያው ውስጥ የማስገባት ያ ደግሞ አዳዲስ ምርቶችን የመፍጠርና እኛም የተጠቃሚነት መሰረቱን በማስፋት ገበያችንን በውስጥ በማስፋት ተወዳዳሪነት አቅማችንን የመጨመርን ነገር ነው በብዛት የሚያነሳው እዚህ ላይ እና እነዚህ እርስ በርስ የተያያዙ ከቅድሙም ከመጀመሪያውም ከመደመር ፍልስፍናና ሀሳብ ከትርጓሜው እንደጀመር ነው። እነዚህ ሁሉ በተናጠል ሳይሆን ቦታ ቦታቸውን ይዘው በአግባብ ከተመሩ፣ እና አንድነት በመደመር የምንፈልገውን ውጤት እንዲያመጡ መመራት አለባቸው። የሚል ኮንሴፕት ነው እና የእውቀት መሩም የቴክኖሎጂውም ከዚህ የዘለለ አይደለም። መልካም አድማጮቻችን፣ የዛሬው የውይይት መድረክ አጀንዳችን መደመር በኢትዮጵያውያን አውስትራሊያውያን አተያይ የሚል ነው። የውይይቱ ተሳታፊዎች ዶክተር ሸሪፍ ሰይድ፣ አቶ አያሌ ሁንዴሳ ና አቶ አዳሙ ተፈራ ናቸው። ስለ ተሳትፎው እናመሰግናለን። እኔም አመሰግናለሁ። ዘጠኝ ድላ አመሰግናለሁ። እኔም በጣም አመሰግናለሁ። ቀሪውን በሌላ ጊዜ እንገናኛለን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኢዩ አምሃሪክን ይጎብኙ።